ለቀድሞ ጦር አካል ጉዳተኞች መቀለ ላይ ቦታ ለመስጠት የቀረበው እቅድ ተቃውሞ ገጠመው። የመቀለ ከተማ አስተዳደር እስከ ኢትዮጵያ ኤርትራ ጦርነት ድረስ በነበራቸው ተሳትፎ ምክንያት የአካል ጉዳት ደርሶባቸዋል ላላቸው ከአንድ ሺህ በላይ የቀድሞ ጦር አካል ጉዳተኞች ለመስጠት ያቀደው የመኖሪያ ቤት ቦታ በትንሣኤ ሰባ እንደርታ ፓርቲ ተቃውሞ ገጠመው። በአካል ጉዳተኞች ስም አርሶ አደሩን የማፈናቀል ተግባር እየተፈጸመ ነው ሲል ተቃውሞን ያሰማው ፓርቲው ድርጊቱ በአርሶ አደሮች ላይ ተጽዕኖ ያሳድራል ብሏል። የከተማው አስተዳደር ሂደቱን ሕግ የተከተለ ነው ብሏል። ሙልጌታ ጽባ በዚህ ጉዳይ ተጨማሪ ያለው የመቀለ ከተማ አስተዳደር በቅርቡ ይፋ ባደረገው አሰራር ትግራይ ክልል ውስጥ የሚገኙ እስከ ኢትዮጵያ ኤርትራ ጦርነትና ከዛ በፊት በነበሩ ጦርነቶች ላይ ተሳትፈው የአካል ጉዳት ለደረሰባቸው ወደ 1ሺ28 የሚደርሱ የትግራይ ተወላጅ የቀድሞ የጦር አባላት የመኖሪያ ቤት ቦታ ሊሰጣቸው መሆኑ ይፋ አድርጓል። ይህንን እቅድ የተቃወመው በአዲስ አበባ ተመስርቶ በቅርቡ ጽሕፈት ቤቱ መቀለ ከተማ የከፈተው ትንሣኤ ሰብአ እንደርታ ፓርቲ ሲሆን ለጦር አካል ጉዳተኞች መኖሪያ ቤት የሚሆን በሚል ሰበብ የመሬት ወረራ እየተፈጸመ ነው ሲል አቤቱታ ሰምቷል። አስተዳደሩ መሬቱን ለመስጠት ያቀደው ለትግራይ ጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ አባላት መሆኑን የጠቀሱት የፓርቲው የሕዝብ ግንኙነት ኃላፊ አብርሃም ጽጌ ከዚህ ቀደም ለጦር ጉዳተኞች መሬት መሰጠቱን መከራከሪያ በማቅረብ የአሁኑን ዕቅድ ተቃውመዋል። መሬቱ በመመንጣል በቂ ካሳ ያልተሰጣቸው አባቶችና እናቶች ዓይናቸው እያየ መሬታቸው በእንቁላል ዋጋ እያስረከቡ ለስደት ለሞትና ለመከራ ተጋልጠዋል። ካሁን በፊት ስለዚህ ጉዳይ የተናገሩ ወንድሞቻችን መብታቸውን ተነጥቀው ደብዛቸው የጠፉ አሉ። የሌሎችም ይሁን የእንደርታ ልጆች መብት መከበር አለበት። ቅድሚያ የአካባቢው ልጆች የመኖሪያ ቤት መስሪያ መሬት ማግኘት አለባቸው። መቀሌ ተወልዶ ያደገ ቅድሚያ መሬት ሊሰጠው ይገባል። የግብርና መሬቱ የሚወሰድበትም በቂ ካሳና ልጆቹም ለመኖሪያ ቤት ማግኘት አለባቸው። ከዛ የቀረው ለልማትና ለተሻለ ነገር ከገባ የሚቃወም የለም። መቀሌ ከተማ ላይ ለብዙ ጊዜ በተለይ በዙሪያዋ የሚኖሩ አርሶ አደሮች መሬታቸውን ያለ በቂ ማቋቋሚያ ካሳ እየተወሰደ ለችግር ተጋልጠዋል ያሉት የሕዝብ ግንኙነት ኃላፊው ለጦር አካል ጉዳተኞች በሚል ለመስጠት የታቀደው መሬት መንግስት እንዲያቆመው ጠይቀዋል። ሌላው በዚህ ጉዳይ አስተያየት የሰጡት አቶ ገብረ ኪሮስ ነጋሽ በቅርብ ዓመታት ከንደርታ ወረዳ ወደ መቀለ ከተማ አስተዳደር በተካለለ ደብሪ ቀበሌ ነዋሪ ናቸው። አንድ ሄክታር ተኩል የሚታረስ መሬታቸው በ125000 ብር ካሳ እንደተወሰደ ገልጸው በአሁኑ ጊዜ እሳቸውና የአካባቢያቸው ነዋሪዎች ችግር ውስጥ እንደሚገኙ ተናግረዋል። መንግስት እዚህ ሀገዝና ያለ ስ እንወልዕንሰሴሴ እና ማለት መንግስት ያገዘን ነገር የለም። አሁን የምንበላውና የምንጠጣው ናተን ዝም ብለን ነው ያለነው። መጀመሪያውም መንግስት ስልጠና ሰጥቶ ንግድም ይሁን የእንስሳት እርባታ አስተምሮ በቂ ካሳ ሊሰጠን ይገባ ነበር። አርሶ አደሩም ይህ ቢደረግለት ያድግና ይለወጥ ነበር። ነገር ግን የተሰጠን ትንሽ ብር አልቋል። ከአሁን በኋላ ምን እንሆናለን አናውቅም። በእሳቸውና የአካባቢያቸው አርሶ አደሮች ደርሷል ያሉት ችግር በሌሎች እንዳይቀጥል መንግስት ወደ ከተማ የሚያካልላቸው መንደሮች አርሶ አደሩን ከከተማ ህይወት ጋር ሊያላምድ ይገባል ብለዋል። የመቅለ ከተማ የመሬት አስተዳደርና አጠቃቀም ጽህፈት ቤት ኃላፊ አቶ ገብረ ሚካኤል እኑን ለጦር አካል ጉዳተኞች የመኖሪያ ቤት ተጠቃሚ እንዲሆኑ ለማድረግ በሚደነግገው ህግ መሰረት እየሰሩ እንደሚገኙ ገልጸዋል። በቅርቡ ለጦር አካል ጉዳተኞች የመኖሪያ ቤት መሬት ዕጣ ለማውጣት ታቅዶ የነበረው ተጨማሪ ማጣራት ስላስፈለገው ለሌላ ጊዜ እንደተራዘመ ተናግረዋል። ዝምልከቶ ድዩስ ወይ ዘይምልከቶ እዚ ክመፅ ዘለዎ እምበር ፍርቅ አካሉ ዝተቀበረላ መሬት በወጣው ህግ መሰረት ይመለከተዋል ወይስ አይመለከተውም የሚል ነው። መጀመሪያ መምጣት ያለበት ግማሽ አካሉ የቀበረ ሰው ለቀረችው አካሉ መኖሪያ መሬት ማግኘት የለበትም አካል ካለ ትክክል አይደለም። የታገለ አካሉ የጎደለን ሰው የታገለለት መሬት አታገኝም ልትለው አትችልም። ግን በህጉ መሰረት የእውነት የሚመለከተው መሆን አለበት። አቶ ገብረ ሚካኤል በሰጡት ማብራሪያ ከገጠር አስተዳደር ወደ ከተማ በሚካለሉ አካባቢዎች የሚኖሩ ሰዎች ኑሯቸው በዘላቂነት ለማሻሻል የመሬት ካሳ ዋጋ በማስተካከል አርሶ አደሮችና ልጆቻቸው የመኖሪያ ቤት እንዲያገኙ የማድረግ ትኩረት ተሰጥቶ ይሰራል ብለዋል። ካ ንደርታ ናመቅለ አትክሉ መርክክሽ ከእንደርታ ወረዳ ወደ መቀለ ከተማ አካባቢዎች ሲካለሉ የርክክብ ችግሮች አሉ። ስማቸው ያልተካተተ አርሶ አደሮች አሉ። ስለዚህ እነዚህን ለማካተት መመሪያውን ማስተካከል ያስፈልጋል። የሰፈር ልማት ፕላን ሲዘጋጅ የርክክብ ሂደትን ተከትሎ ነው የሚሰራው። ግን ደግሞ የተረሱ አርሶ አደሮችስ ወዴት ይሄዱ? እነሱን ማካተት ያስፈልጋል። ስለዚህ እነሱን ለማካተት ተነጋግረናል። የአርሶ አደር ልጆች ሆነው ትዳር የያዙ የተረሱ አሉ። እነሱንም ማካተት ያስፈልጋል። እንዲሁም ከ18 ዓመት በላይ የሆኑ ልጆቻቸው የመኖሪያ ቤት መሬት ሊያገኙ ይገባል። የመሬት ካሳ ማሻሻል እንደሚያስፈልግ ከጊዜያዊ አስተዳደሩ አመራሮች ጋር ተነጋግረን ወስነናል። እንዲሁም አካባቢዎቹ የመሰረተ ልማት ዝርጋታ ያስፈልጋቸዋል። የትንሣኤ ሰብ አንደርታ ፓርቲ ህዝብ ግንኙነት ኃላፊው የመሬት ወረራ ብለው የጠሩትን እንቅስቃሴ እንዲቆም በመግለጫቸው ላይ ጠይቀዋል። ከትግራይ የጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ አጽባሃም መቀለም።